በሁለት መዝገቦች ስር የተመሰረተባትን የክስ ሂደት በመከታተል ላይ የምትገኘው ኢትዮ ንቃት የተሰኘ የዩቲዩብ ሚዲያ መስራችና ባለቤት መስከረም አበራ ከሳምንት በፊት ጥፋተኛ በተባለችበት ኮምፒውተርን በመጠቀም በህብረተሰብ መካከል አመፅ፣ ሁከት እና ግጭት ለማነሳሳት ሞክራለች በሚለው ክሷ ላይ ለፍርድ ውሳኔ ዛሬ ህዳር አምስት ቀን ተቀጥራ የነበረ ቢሆንም ቀጠሮ ለሶስተኛ ጊዜ ተራዝሞ ለህዳር አስራ አንድ ተላልፏል። ለፍርድ ውሳኔው ተለዋጭ ቀጠሮ የተሰጠው ዛሬን ጨምሮ እንዳለፉት ሁለት ቀጠሮ ሰዎች ሁሉ ዳኛ በመጓደሉ ምክንያት መሆኑን ችሎቱ አስታውቋል። የፖለቲካ ትንታኔዎችን በመስጠት የምትታወቀው መስከረም አበራ መልእክት ለጀኔራል አበባው ታደሰና አማራ ክልል ምን እየተደረገ ነው በሚል ርዕስ በ2014 ሚያዚያ ወር ላይ በቀናት ልዩነት በዩትዩብ ሚዲያዋ ባስተላለፈቻቸው ሁለት ፕሮግራሞች የኮምፒውተር ወንጀል አዋጅን ጥሳለች በሚል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ልዩ ልዩ ከባድ ወንጀሎች ችሎት ጥቅም ታያውለት ነበር። የጥፋተኝነት ውሳኔ የተላለፈባት በወቅቱ የቅጣት ማቅለያ አስተያየት እንድታቀርብ በችሎቱ ተጠይቃ እንደማታቀርብ ገልጻለች። ለዚህም ምክንያቷ የቀረበባት ክስ ሀሳብን በነፃነት የመግለጽ መብትን የሚጋፋ በመሆኑ በክሱ ስለማታምንበትና ያቀረብኩት የክስ መከላከያ በአግባቡ አልታየልኝም በሚል መሆኑን ከጠበቆቹ አንዱ ሰለሞን ገዛኝ ተናግረዋል። ችሎቱ በበኩሉ ያቀረበችውን መከላከያ መመልከቱን አስረድቷል። ይህ በእንዲህ እንዳለ በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ በእነ ዶክተር መሸብሰር አቃቤ ሕግ አሻሽሎ ባቀረበው ክስ ላይ ተከሳሾቹ ዛሬ ህዳር አምስት ቀን የእምነት ክህደት ቃላቸውን ሰጥተዋል። አቶ ሰለሞን ገዛኸኝ ከተከሳሽ ጠበቆች አንዱ ናቸው። ዛሬ ሁሉም ተከሳሾች ቀርበዋል። አራቱ ጋዜጠኞች ጨምሮ ሀያ ሶስቱም ተከሳሽ ነው የእምነት ክህደት ቃላቸውን የሰጡት። ችሎቱም እንግዲህ በተያዘ ቀጠሮ መሰረት ወደ እምነት ክደት ቃል መጠየቁ ሂደት ነው የገባው። ያው ተራ በተራ ሁሉም ተከሳሾች የእምነት ክደት ቃላቸውን ተጠይቀዋል። ሁሉም በቀረበብን ክስ ጥፋተኛ አይደለንም ወንጀሉ አልፈጸምንም የሚል ነው። አቃቤ ህግ ተከሳሾቹ በዋና ወንጀል አድራጊነት ፈጽመዋል ባለው የሽብር ወንጀል ህይወታቸው አልፏል ያላቸውን የሁለት መቶ አስራ ሰባት ሰዎች ስምና ሌሎችንም ጉዳቶች በዝርዝር ጠቅሶ ክሱን እንዲያሻሽል በተሰጠው ብይን መሰረት ከትናንት በስቲያ ማክሰኞ ለት ነበር የተሻሻለ ክስ ያቀረበው። በክስ መዝገቡ ከተካተቱት ሀምሳ አንድ ሰዎች መካከል ክሱን አልፈጸምንም በማለት ለችሎቱ የእምነት ክህደት ቃላቸውን ከሰጡት በቁጥጥር ስር የሚገኙ ሀያ ሶስት ተከሳሾች ውስጥ የተወሰኑት ሱ ዙሪያ ተጨማሪ አስተያየቶችን ሰንዝረዋል ዶክተር ወንዶ ሰናሰፋ የሚዲያ ባለሙያው ዳዊት በጋሻው ና ረዳት ፕሮፌሰር ሲሳያው ግቸው ሁላችንም የተከሰስነው ግፍ ለደረሰበት በተለያዩ ቦታዎች ለሚገደለው የአማራ ህዝብ በመጮኋችን ነው ብለዋል ይህ ደግሞ ጥፋት አይደለም ያለው ከተከሳሾቹ አንዱ ዳዊት በጋሻው አሁንም በህዝቡ ላይ የሚደርሰውን ግፍ ከመቃወም የሚያስቆመን የለም ሲልም አክሏል የተከሳሾቹን የእምነት ክህደት ቃል ተከትሎ አቃቤ ህግ የምስክሮቼ ቃል ይሰማልኝ ብሏል አቶ ሰለሞን ገዛኝ አቃቤ ህግም ተከሳሾቹ ቀረበባቸውን ክስ ክደው ስለተከራከሩ ማስረጃችንን አቅርበ እናሰማ ነው ያለው። ያው ምስክሮችን እናሰማ በሚል ነው። በዚህ መካከል ከኛ ከጠበቆች በኩል የቀረበው ጥያቄ ምንድን ነው? በእርግጥም አቃቤ ህግ ዘጠና ስድስት ምስክሮች አሉ ብሏል። ሆኖም ግን የምስክሮችን ዝርዝር ፍርድ ቤቱ እንዲያስረክብልን ብለን በጠየቅነው መሰረት ፍርድ ቤቱም እንደውም እናንተም ከማለታቸው ውጪ እኛም ዝርዝሩ ለእኛ እንዲሰጥ እየተመካከርን ነበርና ይህም ይደረጋል በማለት እነዚህ ምስክሮች ለመስማት ይዟል። ቀጠሮ ምስክሮችን ለመስማት አራት የመገናኛ ብዙኃን ባለሙያዎችን ጨምሮ በእነ ዶክተር ወንዶሰን አሰፋ መዝገብ ስር የሚገኙ ሀምሳ አንድ ተከሳሾች በአማራ ክልል ከሚንቀሳቀሰውና መንግስት ጽንፈኛ ኃይል ብሎ ከሚጠራው የፋኖ ታጣቂ ቡድን ጋር በመሆን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር በማሰብ ከ2014 ዓ ም ጀምሮ የሽብር ድርጊት ፈጽመዋል በሚል መከሰሳቸውን መዘገባችን ይታወቃል። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ።